ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ ሶስት እስከ አራት ሰዓት በ22ና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። በፕሬዝደንት ባራክ ኦባማ የተጠራው የዩኤስ አፍሪካ መሪዎች ጉባኤ እዚህ ዋሽንግተን ዲሲ ውስጥ ለሁለተኛ ቀን ቀጥሏል። In spite of the 80 ቢቢበዚህ ዓመት አፍሪካን መዳረሻው ካደረገው 80 ቢሊዮን ዶላር የውጭ መዋለ ንዋይና የ400 ቢሊዮን ዶላር የአፍሪካ የውጭ ንግድ ገቢ ሦስት አራተኛው ያተኮረው በተፈጥሮ ነዳጅ፣ የከበሩ ዕንቆች ንግድና ሌሎች የተፈጥሮ ሀብቶች ላይ ነው። የቀድሞው የዩናይትድ ስቴትስ ፕሬዝዳንት ቢል ክሊንተን የተናገሩት ነበረ በዚህ ጉባኤ ላይ። ይህን ጉባኤ እየተከታተለ ባልደረባችን ሰሎሞን አባተ በስፍራው ይገኛል። የዛሬውን ውሎ በዕለቱ አብይ ርዕስ ይዞ ይቀርባል። የኢቦላን ስጋት በተመለከተ የብሪታንያ አየር መንገድ ወደ ላይቤሪያና ሴራሊዮን የሚያደርገውን በረራ ማቋረጡ በዜናችን ውስጥ ተካቷል። በሁለተኛው አጋማሽ ክፍለ ጊዜ ሐኪሙን ይጠይቁ፣ ንግድና ምጣኔ ሀብት እንዲሁም ግብርና ይቀርባሉ። እንደምንውላችሁ አመሻችሁ አድማጮቻችን፣ የምናስተናግዳችሁን የቆንጂት ታዬና አዲሱ አበበንን የሳምንቱ ፕሮዲውሰራችን ንጉሱ ታምሬ። ማክሰኞ ሐምሌ 29 2006 ዓ.ም ነው። ዛሬ ዜናዎቹን እናስቀድም። የአሜሪካውያን የንግድ ድርጅቶች በመላዋ አፍሪቃ የ14 ቢሊዮን ዶላር መዋለ ንዋይ ለማፍሰስ ቃል መግባታቸውን በዛሬው ዕለት ፕሬዝዳንት ባራክ ኦባማ ይፋ ያደርጋሉ። ሚስተር ኦባማ ይህን ይፋ የሚያደርጉት ቁጥራቸው ወደ 50 የሚጠጉ የአፍሪካ መሪዎችን ባሳተፈ ጉባኤ ዛሬ እየተካሄደ ባለው የዩናይትድ ስቴትስ አፍሪካ የንግድ መድረክ ጉባኤ ላይ መሆኑም ታውቋል። መዋለ ንዋዩ ኢነርጂን ባንክን ግንባታና ኢንፎርሜሽን ቴክኖሎጂን ጨምሮ ለተለያዩ ፕሮጀክቶች የሚውል መሆኑን ዛሬ ዋይት ሀውስ አስታውቋል የዩኤስ አፍሪካ መሪዎች ጉባኤ ትናንት ሰኞ በመክፈቻው ቀን ክልላዊ ጸጥታን ጤናን የአካባቢ ጥበቃንና ሙስናን በመሳሰል ጉዳዮች ላይ ተወያይቷል። ቀደም ሲል እንዳለነው በስፍራ የሚገኘው ባልደረባችን ሰለሞን አባተ ዝርዝር ይኖረዋል በእለቱ አብይ ርዕስ ላይ ይህ በዚህ እንዳለ አለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች በዚህ ሳምንቱ የአፍሪቃና የዩናይትድ ስቴትስ የመሪዎች ጉባኤ የሰብአዊ መብት ጥበቃ ፕሬዚደንት ባራክ ኦባማ ትኩረት እንዲሰጡት ጥሪ አቅርበዋል። የመብት ተከባካቢ ድርጅቱ ከተሰበሰቡት ሀምሳዎቹ የአፍሪቃ መሪዎች በደርዘን የሚቆጠሩት አፋኝ መንግስታት ጋዜጠኞችን፣ የሰብአዊ መብት ተሟጋቾችንና የጸረ ሙስና ታጋዮችን የሚያስሩ ናቸው ብለዋል። የድርጅቱ ምክትል የአፍሪቃ ፕሮግራም ስራ አስኪያጅ ሌስሊ ሌፍኮ የእንግሊዝኛ ፕሮግራም ባልደረባችን ኬም ሉዊስ አነጋግራቸው ነበረ። ትዝታ በላቸው ዘገባ ታቀርባለች። የአፍሪቃ መንግስታትና የዩናይትድ ስቴትስ ባለስልጣናት የሚወያዩባቸው ዋናዎቹ ነጥቦች ንግድ፣ ጸጥታና ልማት ናቸው። ሆኖም ለአፍሪቃ መዋለ ነዋይ መመደብና ለሰብአዊ መብት ትኩረት መስጠት መነጣጠል የለባቸውም ይላሉ ለዝሊ ለፍኮ። ለሰው ልጅ መብት መሰረታዊ ክብር፣ የህግ የበላይነት፣ ጠንካራ የህግ ተቋማት ከሌለ ዘላቂ ልማት፣ ደህንነትና መረጋጋት አይኖርህም። ስለዚህ ይህ የመሪዎች ጉባኤ የሰብአዊ መብት ጥበቃን ወደ ጎን በመተው ሊደርስበት ያለመውን ግብ ራሱ እንዳይስት ነው ስጋታችን። ፕሬዚደንት ኦባማ ከአምስት ዓመታት በፊት ስልጣን እንደያዙ አክራ፣ ጋና ውስጥ ባደረጉት ንግግር አፍሪቃ ጠንካራ የሲቪል ተቋማት ያስፈልጋታል ያሉትን አስታውሰው የሂዩማን ራይትስ ዋች የአፍሪቃ ፕሮግራም ምክትል ዳይሬክተር፣ በአሁኑ ሰዓት ግን በአህጉሪቱ የሲቪል ማህበረሰቦች፣ መንግስታዊ ያልሆኑ ድርጅቶች፣ ጋዜጠኞች ከመቼውም በባሰ መልኩ በመንግስታት ይዋከባሉ፣ ይታሰራሉ ብለዋል። በምስራቅ አፍሪቃ የዚህ ወከባ ግልጽ ምሳሌዎች ዩጋንዳ፣ ኢትዮጵያ፣ እንደ ሌሎችም ባይሆን ኬንያ፣ ደቡብ ሱዳንና ሱዳን ይጠቀሳሉ ብለዋል። በኢትዮጵያና በሌሎችም ሀገሮች የፕረስ ነፃነት የሚገድብና የሰብአዊ መብት ድርጅቶች እንዳይንቀሳቀሱ የሚያግድ ህግ መደንገጉን ተናግረዋል። ለዝሊ ለፍቆ በገዳዩ የኢቦላ ወረርሽኝ ስርጭት ምክንያት ሌላ አንድ ታዋቂ አየር መንገድ ወደ ምዕራብ አፍሪቃ የሚያደርገውን በረራ አቋርጧል። የብሪታንያ አየር መንገድ ብሪቲሽ ኤርዌይስ ነው በሁለቱ ሀገሮች ላይቤሪያና ሴራሊዮን በሚታየው ለህዝብ ጤና አጠባበቅ አሳሳቢ ሁኔታ ባለው ሳቢያ ወደዚያ የሚያደርገውን በረራ ማቋረጡን ያስታወቀው የበረራው መቋረጥ እስከፊታችን ነሐሴ 24 ይቀጥላል ብሏል። ቢሮው ዱባይ የሆነው ኤሚሬትስ አየር መንገድ ካለፈው ቅዳሜ አንስቶ ወደ ጊኒ የሚያደርገውን በረራ ማቋረጡ ይታወቃል። ትናንት ከመሸ በተዛመደ ዜና ማለት ነው የዓለም ባንክ ለጊኒ ለላይቤሪያና ለሴራሊዮን ሲሆን ወረርሽኙን የሚቆጣጠሩበት የጤና ጥበቃ አውታራቸውን የሚያሻሽሉበትና ማህበረሰቦቻቸው በበሽታው ሳቢያ የሚደርስባቸውን ምጣኔ ሀብታዊ ጫና ለመቋቋም እንዲችሉ የሚረዳ ወደ 200 ሚሊዮን ዶላር የሚደርስ እርዳታ ሊሰጥ ቃል ገብቷል። ይህ በዚህ እንዳለ የላይቤሪያ ባለሥልጣናት በኢቦላ ወረርሽኝ በተጠቁት አካባቢዎች በበሽታው የሞቱና አስከሬኖቻቸው ያልተቀበሩ በርካታ ሰዎች መኖራቸውና መኖራቸው አስቸጋሪ ሁኔታ መፍጠሩን እየተናገሩ ናቸው። የጤና ጥበቃው ታርካ አቅሙ በላይ ሆኖበት በአንዳንድ አካባቢዎች አስከሬኖች ሳይቀበሩ ለቀናት ተከምረው የሚገኙበት ሁኔታ እንዳለ የሀገር ውስጥ መገናኛ ብዙሃኑ ዘግበዋል። በመዲናዋ ሞንሮቪያ በአንድ አካባቢ እሁድ ለት የ ሰላሳ ሰባት ሰዎች አስከሬኖች አንድ ላይ ሆነው እንደተገኙ ዘገባዎች ገልጸዋል። የላይቤሪያ የማስታወቂያ ሚኒስትር ሲናገሩ ባለስልጣናት ለቪኦኤ በሰጡት ቃል ማህበረሰቦች አስከሬኖቹን እኛ ጋር እንዳትቀብሩብን እያሉ ነው ብለው በዚህ የተነሳ የሀገሪቱ ፕሬዚደንት ኤለን ጆንሰን ሰርሊፍ በኢቦላ የሞቱ ሰዎች አስከሬኖች እንዲቃጠሉ አዘዋል ብለዋል ሚኒስትሩ። ይህ በዚህ እንዳለ ላይቤሪያ ውስጥ ኢቦላ ቫይረስ የያዛቸው አሜሪካዊቱ ሚሲዮናዊት ዛሬ ጠዋት በልዩ ሁኔታ በተዘጋጀ አውሮፕላን ተሳፍረው ከላይቤሪያ ወጥተው ረፋዱ ላይ አትላንታ ገብተዋል። በላይቤሪያ የሕክምና አገልግሎት ስራ ላይ ሳሉ ቫይረሱ የያዛቸው አሜሪካዊው ሐኪም እየታከሙበት ባለው የአትላንታው ኤመሪ የሕክምና ማዕከል ሕክምና ይደረግላቸዋል ተብሏል። ፖሊስ ከአንድ ወር በፊት በሽብር ወንጀል ጠርጥሬያቸዋለሁ ብሎ ያሰራቸው የአንድነትና የሰማያዊ ፓርቲ የአመራር አባላት ፍርድ ቤት ቀርበው ነበር። ነገር ግን ተጨማሪ የምርመራ ጊዜ ተሰጥቶባቸዋል። ወዳጅ ዘመድ እንዲጎበኛቸው ግን ፍርድ ቤቱ አዟል። መለስካቸው ዜናውን ተከታትሏል። ሐምሌ 1 ቀን 206 ዓ ም ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ ብሎ የያዛቸው የአንድነት የዴሞክራሲ እና ለፍትህ ፓርቲ የአመራር አባላቱ አቶ ሀብታሙ አያሌው እና አቶ ዳኒኤል ሽበሽ እንዲሁም የሰማያዊ ፓርቲ የአመራር አባል አቶ የሸዋ ሳሰፋ ዛሬ ወደ ፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ቀርበዋል። ፍርድ ቤት ይቀርባሉ ተብሎ የተቀጠረው በ8 ሰዓት ተኩል የነበረ ቢሆንም ከ3 ሰዓት በላይ ዘግይተው ነበር እንዲቀርቡ የተደረጉት። የተከሳሾቹ ጠበቃ አቶ ተማማ አባቡልጉ ከችሎት ወጥተው እንደነገሩኝ ከሆነ ፖሊስ ተጨማሪ 28 ቀን የምርመራ ጊዜ እንዲሰጠው በጠየቀው መሰረት ይኸው ተፈቅረሎት ፍርድ ቤቱ ለነሐሴ 27 ቀን በሦስት ሰዓት ተኩል ጠዋት ተለዋጅ ቀጠሮ ቀጥሯል። ፍርድ ቤቱ በሀገሪቱ ሕግ መሰረት በሕግ ጥላ ስር ያሉት እነዚህ ተጠርጣሪዎች በወላጅ ዘመዶቻቸው እንዲጎበኙ ትዕዛዝ ሰጥቷል። አቶ ተማማ በቦልጉ እንደገለጹልኝ ከሆነ ከአንድ ሳምንት ወዲህ ወይንም እስረኞቹ ከተያዙ ከሀያ ቀናት በኋላ የቅርብ ዘመዶቻቸው ለተወሰኑ ደቂቃዎች እንዲጎበኟቸው ተደርጓል። ጠበቆቹም በሳምንት ሁለት ቀን እንዲያነጋግሯቸው ተፈቅደዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሬክተር መለኪያ አምስት ነጥብ ሶስት የተመዘገበ ርዕደ ምድር በደቡብ አፍሪቃዋ ጆሐንስበርግ ደርሶ አንድ ሰው መሞቱ ተገለጠ። የዩናይትድ ስቴትስ የክርሰ ምድር አጥኚዎች እንደገለጡት ይህ ከኦክኔ ከተማ 6 ኪሎ ሜትር በስተምስራቅ የደረሰው ነውጥ ከጆሐንስበርግ ወደ ደቡብ በኩል ደግሞ 170 ኪሎ ሜትር የራቀ ነው። የአስቸኳይ ጊዜ ሰራተኞች እንደሚሉት በርዕደ ምድሩ ወቅት ግድግዳ ተደርምሶበት ከሞተው አንድ ሰው ሌላ ለጊዜው የተገለጠ አደጋ አልተሰማም። ደቡብ አፍሪካ ተደጋጋሚ ርዕደ ምድር እንደደረሰባት የሚታወስ ሲሆን ከሁለት ወራት በፊት በተመሳሳይ አካባቢ የደረሰው ነውጥ የአራት ነጥብ ዘጠኝ ሬክተር ኃይል እንደነበረው ታውቋል። እስራኤልና ሀማስ የደረሱት ለሰባ ሁለት ሰዓታት የሚቆየው ተኩስ አቁም ዛሬ ጋዛ ሰርጥ ላይ በስራ ላይ ውሏል። ግጭቱን በዘላቂነት የሚያስቆም ድርድር እንዲደረግም የተጧጧፈ ጥረት መያዙ ታውቋል። ተኩስ አቁሙ ዛሬ በአገሩ ሰዓት ከጠዋቱ በሁለት ሰዓት ከመጀመሩ ጥቂት ቀደም ብላ እስራኤል በጠረፉ ላይ ባሉ ቀበሌዎች የቀሯትን ወታደሮች ማስወጣት እንደምትጀምር አስታውቃለች። የእስራኤል የጦር ሰራዊት ቃል አቀባይ ሌተና ኮሎኔል ፒተር ለርነር ዛሬ ለጋዜጠኞች በሰጡት ቃል ወታደሮቻችን ሀማስ ድንበር ተሻጋሪ ጥቃቶችን ለማካሄድ የሚጠቀምባቸው የ ታወቁ 32 መሿለኪያዎችን ከደመሰሱ በኋላ አሁን ከጋዛ ውጪ በመከላከያ መስመር ላይ ናቸው ብለዋል። እስራኤል ወታደሮቿ እንድታስወጣ የሚለው በሀማስ የቀረበ አንዱ ዋና ጥያቄ እንደነበረ የሚታወቅ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛ ፕሮግራማችን ነው። በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ ነው የምንገኘው። የምናስተናግዳችሁ አዲሱ አበበና ቆንጂት ታየነ። ወቅታዊውና ገዳዩ የኢቦላ በሽታ ስጋት አላባራም። የዚህ በሽታ አንዱ የመተላለፊያ ዋነኛው መንገድ ምንድነው? ነው ከሰውነት የሚወጡ ፈሳሾች የምንላቸው ደም ነው። ሌሎች ከሰውነት የሚወጡ ፈሳሾች ማለት እንደ እንባ ሊሆን ይችላል፣ ላቦት ሊሆን ይችላል፣ ብራቅም ሊሆን ይችላል። ዋነኛው ግን ደም ደምና በደም የተነካኩ የሕክምና መሳሪያዎች ናቸው ይህንን ህመም ሊያስተላልፉት የሚችሉት። ስለ ኢቦላ ቫይረስ በሽታ ሙያዊ ማብራሪያ የሚሰጡን ዶክተር ዳውድ ሲራጅ ናቸው። በሐኪሞን ይጠይቁ ፕሮግራም ይመለሳሉ። አድማጮች፣ የዕለቱን አብይ ርዕስ የምናሰማበት ነው። ያ ስለ ጉባኤው የሚተነትን ጉዳይ ነው። እንደደረሰና እንደተዘጋጀ እናቀርባለን። ወደ መጽሔት የመጀመሪያ ቅንብር እንለፍ። በአፍሪቃና ዩናይትድ ስቴትስ የንግድ ድርጅቶች ተባብረው በመስራታቸው በዚህ በያዝነው ዓመት የውጭ መዋለ ነዋይ ፍሰቱ 80 ቢሊዮን ዶላርስ መድረሱ ተገልጿል። በፍጥነት በማደግ ላይ የሚገኘውን የውጭ ኢንቨስትመንት የአሜሪካ ኩባንያዎች በመምራት ላይ ይገኛሉ። በፕሬዝደንት ባራክ ኦባማ አጋባዥነት በዋሽንግተን ዲሲ የተሰበሰቡት ከ40 በላይ መሪዎች በዛሬ ውሏቸው ከአፍሪካ የንግድ ድርጅቶች መሪዎችና ከዩናይትድ ስቴትስ ኩባንያዎች ጋር በምጣኔ ሀብቱ ዙሪያ ሲመክሩ ውለዋል። ሄኖክ ሰማግዜር ነው ውለው ነው የተከታተለው። አፍሪካ ለንግድ በሯን ከፍታለች የዛሬው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ውይይቶች አብይ መልእክት ነው። ዩናይትድ ስቴትስ ደግሞ የአፍሪካ ቁጥር አንድ የምጣኔ ሀብት አጋር ሆናለች። ይሄ አባባል አይደለም። በአውሮፓ ተከታይነትና በቻይና በሦስተኛ ደረጃነት የዩናይትድ ስቴትስ መዋለንዋይ ፍሰት የንግድ ግንኙነቶችና የምጣኔ ሀብት ትስስር አህጉሪቷንና አሜሪካን ወሳኝ አጋር ያደርጋቸዋል። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ቢል ክሊንተን የወደፊቱን እያዩ የሚራመዱ አሜሪካውያን የንግድ ተቋማት ወደ አፍሪካ እያመሩ ነው ብለዋል። በአፍሪካ ምጣኔ ሀብት እየፈሰሰ ያለው የሰማንያ ቢሊዮን ዶላር ቀጥተኛ መዋለ ንዋይ ወይም ገንዘብ በተፈጥሮ ሀብቶች ላይ ማተኮሩን ሚስተር ክሊንተን አሳስበዋል። በዚህ ዓመት አፍሪቃን መዳረሻው ካደረገው 80 ቢሊዮን ዶላር የውጭ መዋለ ንዋይና የ400 ቢሊዮን ዶላር የአፍሪካ የውጭ ንግድ ገቢ ሶስት አራተኛው ያተኮረው በተፈጥሮ ነዳጅ፣ የከበሩ ዕንቆች ንግድና ሌሎች የተፈጥሮ ሀብቶች ላይ ነው። ይህ ለምጣኔ ሀብቱ የተለያዩ ዘርፎች የእድገት በር መኖሩን ያመላክታል። በሚቀጥሉት ሁለት አስርተ ዓመታት ጀምሮ በአፍሪካ በሥራ ላይ የሚሰማራው ማኅበረሰብ ቁጥር የቻይናንና የህንድን እንደሚበልጥ ያሳሰቡት የቀድሞው የዩናይትድ ስቴትስ ፕሬዚዳንት እንዲሁም የአሁኑ የክሊንተን ዓለም አቀፍ ተቋም መስራች ለዩናይትድ ስቴትስና ለአፍሪካ የንግድ ተቋማት መሪዎች በአፍሪካ የሥራ ተሞክሯቸውን እንዲያካፍሉ ውሏቸውን በመሩት የፓናል ውይይት ጠይቀዋል። በተለይ ለወጣቶች የሥራ ዕድል የሚከፍቱ አነስተኛና ከፍተኛ የኢንዱስትሪ ተቋማት የሚፈጥሩት ተጨማሪ ሴትና ከዚህ ጋር ተያይዞ የሚፈጠሩ የንግድና የሥራ ቅርንጫፎች ለአፍሪካ እድገት ወሳኝ መሆናቸውን በማስመር ቢል ክሊንተን ለተወያዮቹ ጥያቄዎቻቸውን ሰንዝረዋል። የኢንዱስትሪው ዘርፍ እንዲያድግ ከተፈለገ በአፍሪካ አስተማማኝ የኃይል አቅርቦት ማመቻቸት ወሳኝ የፖሊሲና የተግባር ስራ እንደሚያሻ በጉባኤው ተሳታፊዎች እየተጠቀሰ ነው። በፍጥነት እያደገ ያለው የአፍሪካ ምጣኔ ሀብት ዘለቄታ ባለው ምሰሶ ላይ እንዲቆም የኃይል አቅርቦት ወሳኝ እንደሆነ የጋራ መግባባት የተደረሰበት ነው። የዓለም አቀፉ ማህበረሰብ፣ የአፍሪካ መንግስታትና የግሉ ዘርፍም በዚህ ረገድ በቅንጅት እየሰሩ ይገኛሉ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ባለፈው ዓመት አፍሪካን ሲጎበኙ በኢትዮጵያና በሌሎች ስድስት ከፊል ሳሐራማ አገሮች የኤሌክትሪክ ኃይል ለማመንጨት የሚያስችል የሰባት ቢሊየን ዶላር መርሃ ግብር ይፋ አድርገዋል። አፍሪካ በሚቀጥሉት 30 ዓመታት በፍጥነት እያደገች የኃይል ፍላጎቷን ደግሞ ለማሟላት 300 ቢሊየን ዶላር ያስፈልጋታል። የኦባማ አስተዳደር ለአምስት ዓመታት ያህል ኢትዮጵያን ጨምሮ በስድስት የአፍሪካ ሀገሮች የኃይል ግንባታ ላይ የሚውል ገንዘብ እንደሚያቀርብ ቢያስታውቅም የፋይናንስ ፍላጎቱና አቅርቦቱ አሁንም የተመጣጠነ አይደለም። የግሉ ዘርፍ ይህንን ክፍተት እንደሚሞላ ይጠበቃል። በዛሬ ዕለት የአፍሪካና የዩናይትድ ስቴትስ የንግድ ተቋማት እንዲሁም ከአርባ በላይ የአፍሪካ መሪዎችና የአሜሪካ ባለሥልጣናት በተገኙበት ጉባኤ ላይም በተለይ በትብብር መስራቱና የትብብር ስምምነቶች ደግሞ ይፋ ሆነዋል። ናይጄሪያዊ ቱጃር አሌኮ ዳኖቴ እንዳስታወቁት ድርጅታቸው ከአሜሪካውያን ኩባንያዎች ጋር ሁለት ትላልቅ ስምምነቶችን መፈራረሙን ይፋ አድርገዋል። ዳንጎቴ ከብላክስቶን ግሩፕ ጋር የተፈራረመው ስምምነት የመግባቢያ ስምምነት ዛሬ ይፋ ይሆናል። በጋራ በአፍሪካ የኃይል አቅርቦት መሠረተ ልማት ላይ አምስት ቢሊዮን ዶላር በሥራ ላይ ልናውል ተስማምተናል። ከዚያም በተጨማሪ በነዳጅ ዘይት ልማት፣ ግብርናና የገንዘብ ዘርፍም ላይ የአንድ ቢሊዮን ዶላር የጋራ ስምምነት አድርገናል። የአፍሪካ ሕብረት ሊቀመንበር እንኮሳዛና ድላሚኒ ዙማ ዩናይትድ ስቴትስና አፍሪካ ያላቸውን የንግድና ምጣኔ ሀብት ቁርኝት እንዲህ አስረድተዋል። ዩኤስ ሪሜንስ ቢግስት ዳይሬክት ኢንቨስተር ኢን አፍሪካ ዩናይትድ ስቴትስ የአፍሪቃ ታላቋ የስራ ገንዘብ ወይንም መዋለ ንዋይ አቅራቢ ናት። ከአውሮፓ ህብረትም በበለጠ ከቻይናም እንዲሁ በበለጠ መልኩ የዩናይትድ ስቴትስ ገንዘብ በአፍሪካ ስራ ላይ ውሏል። ቻይና በእርግጥ በፍጥነት በመቅረብ ላይ ብትገኝም ዛሬ የአፍሪቃ ቁጥር አንድ ኢንቨስተር ዩናይትድ ስቴትስ ናት። በዩናይትድ ስቴትስና በአፍሪካ መሪዎች ጉባኤ የኢትዮጵያውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ከአርባ በላይ መሪዎች በመሳተፍ ላይ ናቸው። የንግድና ምጣኔ ሀብት ትስስርን የአካባቢ ጸጥታና ደህንነትን አስመልክቶ ዛሬ ማምሻውን የአፍሪካ መሪዎች ከኦባማ አስተዳደር ባለስልጣናት ጋር ውይይታቸውን ይቀጥላሉ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዘር ነኝ። የሶማሊያው ፕሬዚደንት ሀሰን ሼክ ሙሐመድ ትናንት ሰኞ ከቪኦኤ ጋር ባካሄዱት ቃለ ምልልስ መንግስታቸው አማጺውን የአልሸባብ ቡድን እያሸነፈ መሆኑን ገልጸዋል። አልሸባብ ቀደም ባሉት ወራት ሶማሊያ ዋና ከተማ ውስጥ ከባድ ጥቃት ማካሄዱን ፕሬዚደንቱ ባይክዱም፣ ያ ጥቃት ግን አሉ ቡድኑ በጦር ሜዳ ስለተሸነፈ የከተማ ውስጥ አመጽ ለማካሄድ በመወሰኑ ምክንያት ነው ብለዋል። ለፕሬዚደንት ሀሰን ሞሐመድ የቀረበላቸው የመጀመሪያ ጥያቄ በአሁኑ ወቅት የደህንነቱ ጥበቃ እየተበላሸ ነውና ምንድን ነው ችግሩ፣ ለምንስ አልሸባብን ጨርሶ ማስወገድ አልተቻለም የሚል ነበር። የጸጥታ ጥበቃው ተበላሽቷል በሚለው አገላለጽ አልስማማም። ማማም ሞቃዲሾን ከማን ጋር ነው የምናወዳደረው? በስርዓት ከተደራጁ አገሮች ጋር። የሶማሊያ መንግሥት ባለፈው ዓመት የደህንነቱን ጥበቃ እንደሚያጠናክር በገባው ቃል መሠረት በብዙ አካባቢዎች ያን እያደረገ ነው። በአልሸባብ ቁጥጥር ስር ያሉ ክልሎችም እየተቀነሱና እየተመናመኑ ናቸው። በመሆኑም የሶማሊያን ብሔራዊ ሰራዊትም ሆነ አሚሶምን መቋቋም እንደማይችል ተገንዝቧል። ቡድኑ በዋና ከተማዋና በአንዳንድ ስፍራዎች የሚካሄደው የዚህ ቡድን ጥቃት ለመገናኛ ብዙሃን ፍጆታ ብቻ ነው። አንዳንድ ሰዎች ግን አልሸባብ እየተጠናከረ መሆኑን ነው የሚናገሩት ለሚለው ተከታይ ጥያቄ ደግሞ ፕሬዚደንቱ የሚከተለውን መልስ ሰጥተዋል። ይህ ማረጋገጫ የለውም። አልሻባብ የገንዘብ አቅምም የህዝብ ድጋፍና አመኔታም የክልል ይዞታውንም አጥቷል። የህዝብ ድጋፍና የገንዘብ እርዳታ አገኛለሁ በሚልበት ስፍራ ሁሉ ጦርነት ለማካሄድ ሞክሯል። ነገር ግን መንግስት የበለጠ የህዝብ ድጋፍ እያገኘ፣ አልሻባብም እየተሸነፈ ነው። አያሌ ጭካኔ ተግባሮቹም ከሽፈውበታል። ከዚህ በኋላ አልሻባብ የውድቀት ቀኑን ብቻ ነው የሚጠብቀው። አልሸባብን ፈጽሞ ለማስወገድ ያለው አማራጭ ወይም ስትራተጂ ምንድን ነው? ለፕሬዚደንቱ የቀረበው የመጨረሻ ጥያቄ ነበር። ሸባብ ሚሊታሪ ሚሊታሪ ሶማሌ አልሻባብ በወታደራዊውም ሆነ በሬወታ ዓለማዊ ትግሉ መሸነፍ አለበት። የሶማሊያ መንግስትም ይህን ቡድን አውቀውም ሆነ ሳያውቁ ሲከተሉ ለነበሩ ወገኖች አስፈላጊውንና አማራጩን ለህይወታቸውም የሚበጀውን ለማድረግ እየጣረ ይገኛል። ከስህተታቸው ሊመለሱና ከመንግስታቸው ጋር ለመስራት ለሚፈልጉም ሁኔታዎችን ያመቻቻል። የዚህን ቡድን የማያዋጣ አካሄድ የተረዱና የተመለሱም አሉ። ቀጣዩ ዘገባ ወደ አዲስ አበባ ይወስደናል። ህገ መንግሥቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ የአመፅ ቅስቀሳና የሐሰት ወሬዎችን በመንዛት የሚታወቁ ናቸው ያላቸውን መጽሔቶችና አንድ ጋዜጣ ያሳትማሉ የተባሉ ተጠርጣሪዎች አቃቢ ህግ ክስ እንደመሠረተባቸው የፍትህ ሚኒስቴር መግለጫ ይፋ አድርጓል። ክሱ የአገሪቱን ህግ የተከተለ ስለመሆኑ ወይም ስላለመሆኑ ከወዲሁ መናገር እንደማይቻል የህግ ባለሙያዎች ይናገራሉ። መለስካቸው አመሃ ዝርዝሩን ይዟል። በኢትዮጵያ ቴሌቪዥን እና በሌሎችም የመንግስት ሬዲዮ ጣቢያዎች የተላለፈው ይህ የፍትህ ሚኒስቴር መግለጫ እንዳመለከተው የሀገሪቱን ህጎች በማክበር የመገናኛ ብዙሃን ስራን የሚያከናውኑ ድርጅቶችና ባለሙያዎች አሉ ይሁንና በዚህ ተፃራሪ ቆመዋል ያሏቸው ድርጅቶችና የመገናኛ ብዙሀን ባለሙያዎች ደግሞ የሀገሪቱን ህገ መንግስትና ሌሎችንም ህግጋት በማናለብኝነት እየጣሱ እንደሚገኙ ይከሳል። በህገ መንግስቱ የተበጁትን ገደቦች በማናለብኝነት በመጣስ ስራዬ ብለው ብሔራዊ ደህንነትን አደጋ ላይ በሚጥል መልክ አመፅና ሁከትን የሚቀሰቅሱ አክራሪነትንና ሽብርተኝነትን የሚያወደሱ የሚያበረታቱ በህዝቡ መካከል የዘርና የሃይማኖት ጥላቻን የሚቀሰቅሱ የህዝብ መሪዎችንና ተቋማትን መልካም ስምና ዝና በሀሰት የሚያጠፉና የሚወነጅሉ አንዳንድ ህትመቶች መኖራቸው ይታወቃል ብሏል። እንደ ፍትህ ሚኒስቴር መግለጫ አባባል ከሆነ እነዚህን ሆን ብለው ህግ የሚጥሱትን ድርጅቶችና የብዙሀን መገናኛ ባለሙያዎችን በህግ ለማረም አልተጣደፈም። እንዲያውም የግሉ የህትመት ውጤቶች ገንቢ ሚናቸውን በኃላፊነት ስሜት እንዲወጡ ለማስቻል ከባለድርሻ አካላቱ ጋር ተከታታይ ውይይት እንዳካሄደ ያስታውሳል። አንዳንድ በዘርፉ የተሰማሩ ድርጅቶችና ባለሙያዎች ግን በህገ ወጥነታቸው እንደገፉበትም ይናገራል። አንዳንድ በዘርፉ የተሰማሩ የመገናኛ ብዙሀን ባለሙያዎችና ድርጅቶች ሁኔታውን ከማሻሻል ይልቅ በየጊዜው ህገ መንግስቱንና ህገ መንግስታዊ ስርአቱን በኃይል ለመናድ የአመጽ ቅስቀሳና የሐሰት ወሬዎችን በመንዛት ህገ መንግስታዊ ስርዓቱ በኃይል እንዲፈርስና ህዝቡ በመንግስት ላይ ያለአግባብ አመኔታ እንዲያጣ የሚያደርጉ የወንጀል ተግባሮቻቸውን ገፍተው ቀጥሎበታል ብሏል። በመጨረሻም የፍትህ ሚኒስቴር መግለጫ ቀደም ብሎ ይዘረዘራቸውን የወንጀል ድርጊቶች ይፈጽማሉ ያላቸውን መጽሔቶችና ጋዜጦች ስም በመዘርዘር አሳታሚ ናቸው ተብለው በሚጠረጥሩ አካላት ላይ አቃቢ ህግ ክስ መመስረቱን ያስረዳል። ጃኖ፣ ሎሚ፣ አዲስ ጉዳይና እንቁ የሚባሉ መጽሔቶችን እንዲሁም አፍሮ ታይምስ የሚባለውን ጋዜጣ በሚያሳትሙ ተጠርጣሪ አሳታሚዎችና ድርጅቶች ላይ የሀገሪቱ ህግ በሚደነግገው መሰረት በአቃቢ ህግ የወንጀል ክስ እንደተመሰረተባቸው ገልጿል። መግለጫው አክሎም ይህ እርምጃ እንደሚቀጥልም አሳስቧል። ስማቸው ከተዘረዘሩት የመጽሔት አዘጋጆች መካከል አንዳንዶቹን አግኝቼ ለማነጋገር ያደረግኩት ጥረት አልተሳካልኝም። የፍትህ ሚኒስቴር ስለወሰደው እርምጃ ህጋዊነት በተመለከተ ጠየኳቸው። የህግ ባለሙያዎች እንዳሉኝ ከሆነ የእርምጃውን ህጋዊነት ወይንም ህገ ወጥነት ከወዲሁ መናገር ያስቸግራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች ፕሮግራማችን እስከ ምሽቱ አራት ሰአት ድረስ ይቀጥላል። በነገራችን ላይ ቀደም ሲል እንደገለጽ ነው ለዕለቱ አብይ ርዕስ እያዘጋጀን ያለነው ዘገባ አልተደመጠም እንደደረሰ እናቀርባለን። አሁን የዛሬ የአሜሪካ መዝናኛ ሙዚቃ። ዛሬ በአሜሪካ መዝናኛ ሙዚቃ ክፍለ ጊዜ የምንጋብዛችው የ ክሬግ ሚችል ሃንዲን የሳክስፎን ሙዚቃ ይሆናል። ክሬግ ለሌላው ታዋቂ የሳክስፎን ባለሙያ መታሰቢያ ትሪቢዩት ቱ ሀንክ ሞብሊ በሚል ርዕስ በቅርቡ ያወጣውን ቅንብር ይሆናል የምናሰማችሁ። ትዝታ በላቸው ነች ያዘጋጀችው። ግሬግ ሃንዲ ይባላል ሙዚቀኛችን። በኦክላንድ ካሊፎርኒያ፣ እንደ አውሮፓ አቆጣጠር በ1962 ዓ.ም ነው የተወለደው። ሃንዲ የኖርዝ ቴክሳስ ዩኒቨርሲቲ ተማሪ ሳለ ነው ለሙዚቃ በተለይም ለሳክስፎን ያለው ፍቅር አይሎ ከቀለም ትምህርት ይልቅ ወደ መዝናኛው ኢንዱስትሪ ያዘነበለው የስልቱ ትሪቢዩት ቱ ሃንክ ሞበሊ ከተባለው ለታላቁ የሳክስፎን ተጫዋች ሃንክ ሞበሊ መታሰቢያ ካወጣው ዚስ አይ ዲግ ኦፍ ዩ የተባለው ነው። የሲኒማ ኮከብም ነው። በ1969 ካንሳስ ሲቲ የተባለው ፊልም ዋና መሪ ተጫዋች ኮልመን ሃውኪንስ ሆኖ ተውኗል። በታዋቂው የቴሌቪዥን ኮሜዲ የኮዝቢ ሾም በተደጋጋሚ ሙዚቃ ተጫውቷል። ከዚያ በተረፈ ታላላቅ ከሚባሉ የጃዝ ሙዚቃ ቀማሪና አቀናባሪ እንዲሁም መሳሪያ ተጫዋቾች እንደ አርት ብሌኪ፣ ዊንተን ማርሳለስ፣ ሮይ ሄንስ አብዱላ ኢብራሂም ካሉ ጋር በየጊዜው መድረክ ይጋራል። ትሪቢዩት ቱ ሃንክ ሞብሊ ከተባለው ሲዲው እነሆ ሶል ስቴሽን የሚለውን እንጋብዛችሁ። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ሲል በተሰማ ሙዚቃ እንደ ተዝናናችሁ ተስፋ እናደርጋለን። አሁን የቀጣዩ ዝግጅት ግብርና ግብርና ይሆናል። አፍሪቃ ተለዋዋጭ በሆነው የአየር ንብረት ሁኔታ ውስጥ ቻይ ሆና እንድትዘልቅና በምግብም ራሷን እንድትችል አንድም ሌሎች በአፍሪካ ሊያምኑ እንደሚገባ ወይም የአህጉሪቱን ቁርጠኝነት ወደ ተግባር ለመለወጥ የአሜሪካ ድጋፍ እንዲሰፋ ተጠይቋል። እነዚህ ሐሳቦች የተነሱበት ስብሰባ ትናንት በተጀመረው የአፍሪካ ዩኤስ የመሪዎች ስብሰባ በተሰናዳው የአፍሪካ ተለማጭነት ወይም የተፈጥሮ አካባቢና የአየር ንብረት መለዋወጥ ቻይነትና የምግብ ዋስትና መድረክ ላይ መክሯል። የጉባኤውን ሂደት እየተከታተለ ያለው የዚህ ፕሮግራም አዘጋጅና አቅራቢ ሶሎሞን አባተ ተከታዩን ከዚያው ከጉባኤው ስፍራ ልኮልናል። በአፍሪቃ ዩናይትድ ስቴትስ የመሪዎች ስብሰባ መድረክ ላይ መሪዎቹ የአየር ንብረት መለዋወጥን በጋራ ለመቋቋም ፈተናዎቹንና ድህነትን በአጋርነት ለመወጣትና አደጋዎቹን መቻልና መዝለቅ የሚቻልበትን ሁኔታ ተባብሮ ለመፍጠር ቁርጠኝነታቸውን አብረው አረጋግጠዋል። የምግብ ዋስትናን ዛሬ ማረጋገጥ የሚያስፈልግበትን ምክንያት ስብሰባውን የከፈቱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የአረንጓዴው አብዮት አባት እየተባሉ የሚጠሩትን የሥነ ሕይወት ተመራማሪና የሰብአዊ አገልግሎቶች ሰው እንዲሁም የኖቤልና የሌሎችን ብዙ ሽልማቶች ተሸላሚውን በሽታ ተቋቋሚና ብዙ በረከት ያላቸውን የስንዴ ዝርያዎች ቀምረው የፈጠሩትን የቢሊዮኖችን ሕይወት ያተረፈ እየተባሉ የሚጠሩትን ኖርማን ኤርነስት ቡርሎግን አባባልና የድካምና ጥረታቸው ሁሉ ሰበብ እንደሆነ የተናገሩትን አስታወሱ። እርሳቸው እንዳሉት በባዶ ሆድና የሰው ስቃይ በበዛበት ሰላማዊ ዓለምን መፍጠር አይቻልም። ዛሬ በዓለም ዙሪያ እየተራበ ያለው ሰው ቁጥር እጅግ የበዛ መሆኑንም ኬሪ አመልክተዋል። የሚቀምሱት የሚልሱት በማጣታቸው ምክንያት ብቻ በየቀኑ ስምንት ሺህ ሕፃናት እንደሚሞቱ ገልጸዋል። ከስምንት ሰው አንዱ ደግሞ በበረታ ወይም ስር በሰደደ ረሃብ ይሰቃያል። ይህ በዓለም ዙሪያ ያለ ቁጥር ነው። ከሰሃራ በስተደቡብ ባለው አፍሪካ ግን በአሳዛኝ ሁኔታ አሉ፣ ኬሪ ከአራት ሰው አንዱ የጽኑ ረሃብ ተጠቂ ነው። በመጪዎቹ ዓመታት ውስጥ የሰው ቁጥር በከፍተኛ ሁኔታ እየጨመረ የመሄዱ ጉዳይ የሚጠበቅብንን ትግል ያከብደዋል ብለዋል። የውጭ ጉዳይ ሚኒስትር ኬሪ ዛሬ ዓለም መመገብ ይጠበቅባት የነበረውና ይህ ሁሉ ሰው የሚራብባት 7 ሚሊዮን ሆነን ነው። የዛሬ 35 ዓመት በ2050 በአውሮፓውያኑ አቆጣጠር ማለት ነው። ይህ የህዝብ ቁጥር በሁለት 2 ቢሊዮን አድጎ 9 ቢሊዮን ይሆናል። ከሚጨመረው የሰው ቁጥር ግማሹ ደግሞ የሚኖረው አፍሪካ ውስጥ ነው የሚሆነው። ሌላው ስጋት አሉ ኬሪ በዚያ ላይ የአየር ንብረት ለውጡ እያደገ የሚሄድ ጫና በጣም የበዛበት ውጥረት እንዲኖር ያደርጋል። ይህም ልንመግብ የሚገባንን እየጨመረ የሚሄድ ሰው ቁጥር ለመመገብ የሚኖረንን አቅም ይፈታተናል። ይህንን ሁሉ ሰው ለመመገብ የምናስበው ደግሞ እየደህየና እየተጎሳቆለ የሚሄደው የግብርና ማሳ ላይ ነው። በመጪው የአውሮፓውያን ዓመት ፓሪስ ላይ ሊደረግ በተጠራው ስብሰባ ላይ የዓለማችንን ሙቀት አማቂ ጋዞች ለመቀነስ የሚያስችል ውሳኔ ላይ ካልተደረሰ ችግሩ እየበረታ እንደሚሄድ ሚስተር ኬሪ አስጠንቅቀዋል። ድርቅ፣ ያልተተነበዩ ዝናቦች፣ ሰፋፊ የደን ሰደድ እሳቶች፣ የበረዶ ግግሮች መቅለጥ፣ የውቅያኖሶች ጠለል ከፍ ማለት፣ የአካባቢ ብክለት፣ የበዛ የአሳ ብዝበዛ ገበሬውን ማምረት የሚችለውን ያህል እንዳያመርት ሊያደርገው እንደሚችል ተናግረዋል። በዚህ ሁኔታ ውስጥ የተፈጠረው የአየር ንብረት መለዋወጥ ጋር አብሮ መሰልጠን የሚችል የግብርና አያያዝ ዓለም አቀፍ መግባባትና ጥምረት መፈጠሩ መልካም አጋጣሚ መሆኑን ጠቁመው ብዙ የተቃጠለ ጋዝ ወደ አየር ሊያስገባ በሚችል ሁኔታ የሚታረሰውን መሬት ማብዛት ይልቅ ዛሬ እየታረሰ ያለውን ማሳ ይበልጥ ምርታማ ማድረግ እንደሚመከር ተናግረዋል። በዚህ በኩል የአፍሪካ ኅብረትና የአፍሪካ ሀገሮች ከዓመታት በፊት ወስደዋቸዋል ያሏቸውን እርምጃዎች ኬሪ በአድናቆት አስታውሰዋል። ሽ ዩ ን ር የአፍሪካ ኅብረት ይህንን ዓመት የግብርናና የምግብ ዋስትና ዓመት ብሎ በመሰየም ብቻ ሳይቆጠብ የማላቦ መግለጫን በማውጣትም ወደፊት ተራምደዋል። የማላቦ ስምምነት የሚያዘው የሚፈሰው መዋዕለ ነዋይ ሁሉ የሰዎችን ደህንነት ለማሻሻል፣ ለመጠበቅ ጉዳይ መዋሉን ማረጋገጥ እንደሚገባ መሆኑን ኬሪ አመልክተዋል። ዛሬ የሚታዩት ፈተናዎች ሁሉ ፕሬዚደንት ኦባማ ወደ መንበረ ሥልጣኑ ከዘለቁ ጀምሮ ጥያቄያቸው አድርገው የቆዩ መሆናቸውንና የአፍሪካ የምግብ ዋስትና ጉዳይ ሁልጊዜም ጠረጴዛቸው ላይ ያለ መሆኑን ኬሪ ተናግረዋል። ብዙ እርምጃዎችን መውሰዳቸውንም አመልክተዋል። መጪውን ትውልድ የመመገብ ትልማቸው የፕሬዚዳንት ኦባማ የራሳቸው የሆነ ሀሳብ ነው። በአፍሪካ ያሉ አስራ ሁለት አገሮችን ጨምሮ በአስራ ዘጠኝ አገሮች ውስጥ በተለያዩ መንገዶች ነዋይ በማፍሰስ የሚያመርቱት ምግብ ይበልጥ በረከት ያለው በብዛት የሚገኝና የምግብነት ይዘቱም የተሻለ እንዲሆን ያደረገ ነው። የምግብ ዋስትና አዲሱ ጥምረትም ፕሬዚደንት ኦባማ ያስጀመሩት መርሃ ግብር መሆኑን ኬሪ አውስተዋል። የዛሬ ሁለት ዓመት ካምፕ ዴቪድ ላይ በዓለም አቀፍ ተዋንያንና በስምንቱ የበለጸጉ ሀገሮች የተገባው ቃል ዛሬ ውጤት እያሳየ መሆኑን ጠቁመዋል። ዛሬ ደግሞ ለአየር ንብረት ተጣጣሚ የሆነ ግብርና ጥምረት የዓለም ትኩረት መሆኑን እና በመጪው መስከረም የተባበሩት መንግስታት ጠቅላላ ጉባኤ እንዲያጸድቀው ዋና ጸሐፊው ባንኪሙን እንደሚያቀርቡት የሰሞኑ የአፍሪካ መሪዎች የዋሽንግተን ስብሰባ ላይም ብዙ ሀገሮች እንደሚቀላቀሉ፣ አሜሪካም ይህንን ጥምረት እንደምትቀላቀል አስታውቀዋል። በሌላ በኩል ደግሞ በዚሁ ውይይት ላይ የተገኙት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ኢኳቶሪያል ጊኒ ዋና ከተማ ማላቦ ላይ የተገናኙት ከአስር ከአስር ዓመት በፊት የተጀመረውን የአፍሪቃ የግብርና ልማት አጠቃላይ መርሃ ግብርን ለመፈተሽ እንደነበር አስታውሰዋል። በዚያ መርሃ ግብር መሠረትም የአፍሪቃን የግብርና ስርዓት ዘመናዊ ለማድረግ ሀገሮች ግዴታ መግባታቸውንና ሲመሩበት መቆየታቸውንም አስታውሰዋል። ማላቦ ላይ በገመገሙት መሠረትም በዚያ ግምገማም ግብርና ለአፍሪቃ የእድገቷ አንቀሳቃሽ ሞተር ሆኖ እንደሚቀጥልና የአብዛኛው አፍሪቃዊ ሕይወት የተመሰረተው በግብርና ውጤቶች ላይ መሆኑን አረጋግጠናል። ቢያንስ ለመጪዎቹ አስር ዓመታትም ግብርናው ላይ ማተኮር እንደሚኖርብን ተገንዝበናል። የአየር ንብረት ለውጡ በምርት እድገት ላይ ብርቱ ፈተና መደቀኑን አቶ ኃይለማርያም አመልክተው በዚህም ምክንያት በአንዳንድ ሀገሮች የግብርናው ድርሻ ከአጠቃላይ የሀገር ውስጥ ምርት ወደ አራት ከመቶ መውረዱንም ገልጸዋል። በዚህም ምክንያት የአየር ንብረት ለውጥ ጉዳይ ለአፍሪካ መሪዎች እጅግ ቁልፍ ጉዳይ አድርገን ልንወስደው ይገባል ብለዋል። የአፍሪቃ መሪዎችም የተጨበጡና የሚቆጠሩ ግቦችን ማስቀመጥ እንደሚገባቸው ተናግረዋል። ከሌላው ዓለም የሚፈልጉትን ጠቅላይ ሚኒስትሩ ሲናገሩ እንዲህ አሉ። ኮሚትመንት ላክ ኦፍ ቁርጠኝነቱ አለን። ቁርጠኝነታችንን ወደ ተግባር ለመለወጥ ግን የአቅም ችግር አለብን። ስለዚህ የአየር ንብረት ለውጡን ለመጋፈጥ የሚያስችል ሁኔታ አቅማችንን ለመገንባት የዩናይት ስቴትስን መንግስትና ሕዝብ ድጋፍ እንሻለን። አፍሪካ ከዓለም ታራሽ መሬት ስድሳ ከመቶው እንዳላት አስታውቀው የግል ባለ ሀብቶች ወደ አፍሪካ ገብተው ነዋይ እንዲያፈሱ በመጪዎቹ 30 ና 35 ዓመታት የሚኖረውን የ50 ከመቶ የምርት እድገት ፍላጎት ለማሟላት ዛሬ ኢንቨስት ማድረግ መጀመር እንደሚገባ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ዙማም በዚሁ መድረክ ላይ ሲናገሩ የአፍሪካ ሴት እኮ ስንዴውን ዘርታ የምታጭደውም አብኩታ የምትጋግረውም እርሷ ናት ብለዋል። ያረጀው የአፍሪካ ሴት ጎስቋላ ገጽታ ተለውጦ የአፍሪካ ሴት አጋዥ ሳትሆን እውነተኛ ገበሬ መሆን አለባት ብለዋል። ወጣቶችም ግብርና ከባድ ስራ መሆኑን ብቻ ከማሰብ ወጥተው ጥሩ ስራ ጥቅምና ጥሩ ኑሮ የሚያስገኝ ስራም መሆኑን አምነው እንዲሳቡበት ማድረግ እንደሚገባ ዶክተር ዙማ አሳስበዋል። እናም አሉ ዙማ አጋሮች ስለ አፍሪካ ሲያስቡ አንደኛ በአፍሪቃ ማመን አለባቸው። ሁለተኛ አፍሪቃ ጥሩ ሸሪክ ናት። ጥሩ ሸሪክ ደግሞ ትፈልጋለች ለዓለም አቀፍ የአየር ንብረት ለውጥ መቋቋሚያ አጋርነትና ጥምረት ሥራዎች ማከናወኛ። በዚሁ የትናንት መድረክ ላይ የሮኬፌለር ፋውንዴሽን የ100 ሚሊዮን ዶላር የድጋፍ ስጦታ አበርክቷል። ከዩኤስ አፍሪካ መሪዎች ጉባኤ ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ፣ ዋሽንግተን። ሰሎሞን እናመሰግናለን። ለግብርና ፕሮግራሙ፣ በነገራችን ላይ ለዛሬ እያዘጋጀ ያለው የዕለቱ አብይ ርዕስ እንዳለቀለት ይዞ ይቀርባል። አሁን ደግሞ ከዚሁ ፕሬዚዳንት ኦባማ ካስተናገዱት የመሪዎች ጉባኤ ጋር የተገናኘ ፕሮግራሙን የሚቀርበው ሄኖክ ሰማ ጊዜር የሚያዘጋጀው ንግድና ምጣኔ ሀብት። በአፍሪካና ዩናይትድ ስቴትስ የመሪዎች ጉባኤ የዛሬ ውሎ ያተኮረው በንግድና ምጣኔ ሀብት ዙሪያ ነው ይለናል የአሜሪካ ድምፅ የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዜር። በዚህ አመት የአፍሪካ የወጪ ንግድ አራት መቶ ቢሊዮን ዶላር ሲደርስ አጠቃላይ የስራ መዋለ ነዋይ ደግሞ ከዚህ በፊት ታይቶ በማይታወቅ መልኩ ሰማንያ ቢሊዮን ዶላር ሆኗል። የዩናይትድ ስቴትስና የአፍሪካ የንግድ ትስስር በትላልቅ ኩባንያዎች ማትኮር የለበትም ይላል የምሽቱ እንግዳችን። የአፍሪካ የንግድ ተቋማት በአነስተኛና መካከለኛ ደረጃ ስለሚገኙ አነስተኛና መካከለኛ የንግድ ድርጅቶች የውይይቱ አብይ አካል መሆን አለባቸው የሚል ሀሳብ ይዘዋል። ስሜ ጥበብ አሰፋ ነው። የመወክለው የአፍሪካ ዩኤስ አፍሪካ ዳያስፖራ ቢዝነስ ካውንስል በአሜሪካን ሀገር ያሉ የአፍሪካውያኖች የቢዝነስ ማዕከል ማለት ነው የተቋቋመውም የአፍሪካኖቹን ቢዝነስ በአሜሪካን ሀገር ያላቸውን እድገት በማገዝ በአፍሪካና ና በአሜሪካ መካከል ያለውን የንግድ ግንኙነት ተሳትፏቸውን የሚያመቻች ድርጅት ነው። እንግዲህ በዛሬው ዕለት በርካታ የሆኑ በዩናይትድ ስቴትስ ና የአፍሪካ መሪዎች ጉባኤ ላይ በአፍሪካ የንግድ ስራ የምጣኔ ሀብት ትስስርን ማጠናከር በሚል ነው የዛሬ ውሎ ውይይት ሲካሄድ የነበረው። አስቀድሞ በነበሩ በቀድሞ የዩናይትድ ስቴትስ ፕሬዚዳንት ቢል ክሊንተን የተመራ የፓናል ውይይት ነበር። በዛ የፓናል ውይይት የተገለጸው ወደ አፍሪካ የሚፈሰው የገንዘብ መጠን ወደ 80 ቢሊዮን ዶላር እንደደረሰ፣ በዚህ ደግሞ የዩናይትድ ስቴትስ የንግድ ተቋማት ሰፊ ተሳትፎ እያደረጉ እንደሆነ ነው። እንደው በዚህ በውጭ ሀገር የሚኖሩ ኢትዮጵያውያን በውጭ ሀገር የሚኖሩ አፍሪካውያን ሚና ምንድን ነው ትላለህ? በውጭ ሀገር የሚኖሩ የአፍሪካኖች ሚና ወሳኝነት መውሰድ አለበት ብዬ አምናለሁ። የአፍሪካ ልማት ከልባቸው የመነጨ ነው። በአፍሪካ ልማት ዙሪያ ደግሞ ከስሜትም አልፎ በአፍሪካም በዚህ ሀገርም የንግድ ልማድ አላቸው፣ ግንኙነቶች አላቸው ከቢዝነስ ተቋማት ጋር። አፍሪካም እዚህም ቦታው አመቺ ነው ለነሱ። እነሱ ችግሩንም እድሉንም ለነሱ መስጠት አለብን። መጀመሪያ እውነተኛ የሆነ የአፍሪካን እድገት ከልቡ ያዘለ ለአፍሪካም ለአሜሪካም ጠቃሚ የሚሆን ንግድ ልውውጥ ሊመጣ የሚችለው በአሜሪካን ሀገር የሚኖሩ የአፍሪካውያን ቢዝነሶች በዚህ ተሳትፎ ላይ የሚጫወቱት ሚና ነው። አሁን እስከማየው ጊዜ ድረስ ይሄ ከላይ የሚወርድ ትላልቅ ድርጅቶች፣ ትላልቅ የመንግስት ተቋሞች የሚነጋገሩበት ነው። እኛ ቦታ አልተሰጠንም። እኛ ዳር ነው የቆምነው። እዚህ ድግስ ላይ የለንም። የአፍሪካ ቢዝነስ እድገት ትልቅ ቦታ ተሰጥቶት በአደባባይ ቢቀርምም፣ እሱን እያመሰገንን በስተመጨረሻው ግን እኛ አፍሪካኖች እዚህ የምንኖረው ያንን እድልና ያንን ችግር፣ ያንን ቻሌንጅ ነው የሚባለው ካልተሰጠን እውነተኛ የሆነ ልማት ሊመጣ ያጠራጥራል እንደው እዚህ ላይ እናንተ አልተጋበዝንም በስፋት እንደው በጎን በጎን ነው እንጂ ዋናዎቹ ውይይት ላይ መሳተፍ ነበረብን ትላላችሁ ምን ሚና አላቸው ለምሳሌ አንተ የምትሰራውንም ስራ ከዚህ ጋር አያይዘ አነስተኛና መካከለኛ የንግድ ተቋማት ያላቸው ሚና ግለጽልኝ አዎ በጣም ጥሩ ጥያቄ ነው በአሁኑ ሰዓት የአፍሪካና የአሜሪካን የንግድ ትስስር ስትመለከት የአቅም ጉዳይ አለ። የአፍሪካን ቢዝነሶች አሜሪካን ካሉት ቢሊየን ዳለ ቢዝነሶች ጋር በባህልም በአሰራርም ተቀራሪያዊነት የላቸውም። አፍሪካ ማደግ የምችለው እታች ያለው ትናንሹ ንግድ በዓለም ገበያ ላይ ያለው ቦታ ሲያድግ ነው። ለምሳሌ ብጠቅስልህ የኔ ድርጅት በብሌክስድ ኮፊ የተባለ ነው። የኔ ድርጅት ከተቋቋመ ሶስት ዓመቱ ነው። የኔ ድርጅት ርአይ ኢትዮጵያ ውስጥ ካሉት ገበሬዎች ጋር በመተባበር ፓርቲ ሽርክና በመፍጠር ማለት ነው። ከነሱ ጋር የኢትዮጵያን ቡና እዚያ አምጥተን ቆልተን፣ አሽገን፣ አከፋፍለን በኮፊ ሾፕ ደግሞ ልክ ስታርባክ እንደሚያደርገው በየከተማው ከፍተን ያንን መሸጥ ካልቻልን እድገታችን ሊመጣ አይችልም። ኮፊ የ10 ቢሊዮን ዳለር ቢዝነስ ነው። ስታርባክ 30 ቢሊዮን ዶላር ሰርተዋል። የስታርባክ ባለቤት ራሱ 2012 ላይ 2 ቢሊዮን ዳለር ትርፍ አምጥተዋል። ያ የሆነው ለምንድን ነው? 90 ፐርሰንቱን ገበሬያችን ሰርቶ ቡናውን ለማምረት ከዓለም ገበያ ላይ የሚያገኘው በጣም አናሳ ነው፣ ከ10 ፐርሰንት ያነሰ ነው። በዚህ በኩል ቡናውን ቆልተው አሽሞንሙነው መልሰው ለራሳችን የሚሸጡልን ከመቶ አስሩን ፐርሰንት ሰርቶ ዘጠና ፐርሰንቱን ይወስዳል። ያንተ ድርጅት ያንተ አሰራር የተባረከው ቡና ብለስ ኮፊ ያልከው ማለት ነው። ይህንን ለመቀየር ምን ሰራ? ይህን ለመቀየር መጀመሪያ ማደረግ ያለበት ምን አየ ነው እንግዲህ በጣም ብዙ ችግሮች አሉ። መጀመሪያ ነን አፍሪካኖች ለመጀመሪያ ጊዜ ነው በዓለም ገበያ ላይ ለመንቀሳቀስ ምናልመው ትልቁ ችግሩ ምንድን ነበረ? በዓለም ገበያ ላይ የኢትዮጵያ በቡና ያላት ቦታ ምንም አይታወቅም። ቡና ከየት መጣ? በትላቸው ኮሎምቢያ ነው የሚሉ ገባ እና እሱን የገበያውን ጭንቅላት መቀየር ነበረብን። ቡና ከኢትዮጵያ መምጣቱን ቡና ኢትዮጵያ ውስጥ ትልቅ ታሪክና በዓል እንዳለው ማሳ ኢትዮጵያ ውስጥ የሚመርተው ቡና በጣም ምርጥ መሆኑን ማሳወቅ፣ ገበያውን ማሸነፍ፣ የገበያውን ስነ ልቦና መያዝ የመጀመሪያው ትልቁ ቻለንጅ፣ አስተሳሰብና ብራንዲንግ። ከዛ ቀጥሎ አሁን ያንን ዲማንድ ከፈጠርክ በኋላ ደግሞ ገንዘብ ኢንቨስትመንት፣ ገንዘብ መሳብ መቻል አለብህ። እሱ ትልቁ ችግር ነው። ዛሬም አሁን እየተነጋገረን እያለ በአፍሪካ የልማት ባንክ ፕሬዚዳንት ዶናልድ ካቢሩካ የሚመራው በአፍሪካ ውስጥ ገንዘብ እንዴት ነው ማምጣት የሚቻለው? ብዙ ሀሳቦች አሉ። ብዙ የንግድ ራዕዮች አሉ። እነዚህን የንግድ ራዕዮች ለማሳካት ገንዘብ ያስፈልጋል። ገንዘብ ካለ በሰማይ መንገድ አለ ነው የሚባለው። ልክ ነህ። ገንዘብ ካለ በሰማይ መንገድ አለ፣ ግን ከገንዘብ በፊት አላማ ያስፈልጋል። ከገንዘብ በፊት ራዕይ ያስፈልጋል። ከገንዘብ በፊት የምትሰራውን ስራ መቅረጽና የሚያድግበትን ስልት ማውጣት አለብህ። ያን ካመጣህ አሜሪካ አገር ውስጥ ገንዘብ አለ። እኛ አሁን ለምሳሌ የእኛ ወሰድነው ስትራቴጂ ምንድን ነው? ገበሬውን ስለምንጋብዘው፣ ገበሬው በሽርክና እንዲጫወት ስለምንፈልግ አሁን ዓላማችን፣ የዛሬ ሶስት አራት ዓመት አንድ ጎጆ ቤት በየከተማው የሚከፈት እንደ ስታርባክ አንድ የሚያምር አመርኪ የሆነ የኢትዮጵያን ባህልና ታሪክ የሚያንፀባርቅ ኢትዮጵያን በባህል የሚያኮራ አንድ ለአይን የሚገባ ጎጆ ኮፊ ሾፕ ብንሰራ ያንን በየቦታው ዱፕሊኬት ብናደረግ የዛን እንግዲህ ዓለማችን እሱ ነው። አሁን ለዛ ለሚያስፈልገው ገንዘብ ገበሬዎቻችን 254000 ገበሬዎች ናቸው በማህበር የተደራጁ። ለእያንዳንዱ ገበሬ 10 10 ብር በሚመጣው 3 4 ዓመት እንዲያዋጣ አድርገን ተሳታፊ ብናደርገው ያ 2 2.5 ሚሊዮን ዳለር ነው። ያንን ያህል ገንዘብ ማግኘት ከቻለን ከገበሬያችን፣ ጥሩ ራእይ ካለን፣ ጥሩ የገበያ ስልት ካለን እዚህ ሀገር እንደሚባለው ለቭሬጅ ማድረግ ትችላለን። በጣም ነው ማመሰግነው አቶ ጥበቡ አሰፋ፣ የተባረከው ቡና የብለስ ኮፊ መስራች ና ከኢትዮጵያ ገበሬዎች ጋር በስፋት የዩናይትድ ስቴትስ ገበያን ለመክፈት የሚሰራ ተቋም መሪ። አመሰግናለሁ። በጣም አመሰግናለሁ። እኔም አድማጮች እንግዲህ እንደሰማችሁት በስፋት ከአፍሪካ የመጡ ጥቃቅን እንዲሁም ትላልቅ የንግድ ተቋማት መሪዎች ና መስራቾች እዚህ ጉባኤ ላይ ይገኛሉ። የዩናይትድ ስቴትስ ትልልቅ የፋይናንስ ተቋማት የገንዘብ ተቋማት እንዲሁም ደግሞ ባንኮች የኃይል ኩባንያዎች በሙሉ የአፍሪካን እና የዩናይትድ ስቴትስ ንግድን ለማቀላጠፍ በስፋት ደግሞ ሁለቱን ሀገሮችና የሁለቱን ሀገሮች ህዝቦች የንግድ ተቋማትንም እንደዚሁ ተጠቃሚ የሚያደርጉ እድሎችን በመክፈት ላይ ያተኮሩ ውይይቶች ናቸው እዚህ በዋሽንግተን ዲሲ እየተካሄደ ባለው የዩናይትድ ስቴትስና አፍሪካ የንግድ ጉባኤ ላይ የመሪዎች ጉባኤ ላይ በስፋት እየተወያዩ ያሉት። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማ ግዜር ነኝ። የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ ላይ ያተኮረ ዝግጅት አሁንም ይቀጥላል። ይሄ ቀደም ሲል ሊሰማ የነበረው የዕለቱ አብይ ርዕስ ቅንብር ነው። የአፍሪቃ ትልቁ ሀብቷ ህዝቧ ነው ሲሉ የአፍሪቃ ህብረት ኮሚሽን ሊቀመንበር ዲላማኒ ዙማ ዛሬ ለሁለተኛ ቀን በመካሄድ ላይ ባለው የዩናይትድ ስቴትስ አፍሪካ የመሪዎች ስብሰባ ላይ ተሳታፊዎች ንዋያቸውን በአፍሪካ ጤና፣ ትምህርትና መሰረተ ልማት ላይ እንዲያፈሱ ጥሪ አቅርበዋል። በስፍራው የሚገኘው ባልደረባችን ሰሎሞን አባተ ነው የተከታተለ ያለው። የዩኤስ አፍሪካ መሪዎች ጉባኤ ሁለተኛ ቀን አጠቃላይ ስብሰባ እና የጎን ውይይቶች የሚያተኮሩት በአመዛኙ በአፍሪካ ንግድና ቢዝነስ እድገት ላይ ነው። በዋናው የመክፈቻ መድረክ ላይ ግን ሰፋና ጠቅለል ያሉ ማስተያየቶች ተንጸባረቁባቸው። የአፍሪካ እና የአሜሪካ ከፍተኛ ባለስልጣናት እና የፖለቲካ ሰዎች ንግግሮች የአህጉሪቱን እምቅ ሀብትና የወደፊት ተስፋም ያንጸባረቁ ነበሩ። ከመክፈቻ ተናጋሪዎች መካከል ቀዳሚ የነበሩት የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ንኮሳዛና ዙማ በአፍሪካ ህዝብ ላይ ኢንቨስት አድርጉ ብለዋል። አፍሪካስ ሞስት ፕሬሸስ ሪሶርስ ኢዝ ኢትስ ኦቨር አ ቢሊዮን የአፍሪቃ ዋነኛው ሀብቷ ከአንድ ቢሊዮን በላይ ህዝቧ ነው። ከዚህ ቁጥር አብዛኞቹ ወጣቶች ናቸው፣ ከግማሽ በላይ የሚሆኑት ሴቶች ናቸው። በጤናቸው፣ በትምህርታቸው፣ በመሰረተ ልማት አገልግሎቶችን ማግኘት እንዲችሉ መዋለ ንዋይን ማፍሰስ የመንግስቶቻቸው በአካባቢያዊና የአፍሪቃ ህብረትን የመሳሰሉ አህጉር አቀፍ ድርጅቶችም እጅግ ቁልፍ ጉዳይ ነው። በተለይ ደግሞ ብለዋል ዶክተር ዙማ የአፍሪካን የክህሎት አብዮት እንዲሰፋ ለማድረግ መጣር ይገባናል፣ እናበረታታዋለንም ብለዋል። በመቶዎች ሺዎች የሚቆጠሩ ወጣት አፍሪካውያን በተለይ በሳይንስ፣ በቴክኖሎጂ፣ በኢንጂነሪንግ፣ በፈጠራ፣ በምርምር እንዲሰማሩ እንፈልጋለን። በዚህም የአህጉራቸውን ማህበራዊና የምጣኔ ሀብት ሽግግሩን የወደፊት ጉዞ መረከብ ይችላሉ። ስራ ፈጣሪዎች እንዲሆኑ ጥሩ ገቢ የሚያስገኝላቸውንም ስራ ማግኘት እንዲችሉ መንገድ ሊከፈትላቸው ይገባል ብለዋል። አፍሪካ በአቅም ማነስ ምክንያት ከተጫናት የተወዳዳሪነት ድፍረት ማጣቷ እንድትላቀቅ ልታድግና ልትበለጽግ በሚፈለግባቸው አካባቢዎቿ ሁሉ የራሷን ክህሎት ማበልጸቅ እንደሚኖርባት ሚስ ዙማ አሳስበዋል። ለዚህም መንግስታትና የግሉ ዘርፍ ተጋግዘው መስራት እንደሚኖርባቸው መክረዋል። በትናንት ውሎ ሰፋፊ ውይይቶች የተካሄዱባቸው ግብርናና የግብርና ምርትን ማሳደፍ ሁለተኛው የትኩረት አቅጣጫ እንደሆነም ዶክተር ዙማ አንስተዋል። በዘርፉ ከአሜሪካ ጋር መተጋገዝ ግብርናውን ዘመናዊ ለማድረግ እጅግ አስፈላጊ መሆኑንም ገልጸዋል። ሶስተኛው የቅድሚያ አቅጣጫም መሰረተ ልማት መሆኑን የጠቆሙት የአፍሪካ ህብረት ኮሚሽን ሊቀመንበር ትራንስፖርት፣ ወደቦች፣ ኢነርጂ፣ መስኖና የመረጃና መገናኛ ቴክኖሎጂ ልዩ ትኩረት ተሰጥቷቸው እንዲስፋፉ ለአሜሪካና ለአፍሪካ መሪዎች ጥሪ አድርገዋል። አፍሪካን ወደ ኢንዱስትሪ ልማት የፋብሪካ ምርት ማውጣት መጪው ትልም መሆኑን በማዕድን ፍለጋና ብዝበዛ ላይ የሚከናወኑ ስራዎችና ጥረቶች ሊጠናከሩ እንደሚገባም አሳስበዋል። ግብር የመሰብሰብ አቅምን ማጠናከር፣ ሀብት ማሰባሰብና ከኢንቨስትመንት የሚበቃ ገንዘብ ማግኘት እንዲሁ የትኩረት አቅጣጫ እንደሆነ የተናገሩት ሚስ ዙማ ከአፍሪካ ችግሮች አንዱም ከአህጉሪቱ በህገወጥ መንገድ የሚወጣው ገንዘብ መሆኑን አመልክተዋል። ዛሬ ጉባኤው እየተካሄደ ባለበት ማንዳሪን ሆቴል የበርካታ ሚሊየን የቢዝነስ ውሎች እየተፈረሙ ሲሆን፣ ዩናይትድ ስቴትስ አፍሪካን በኃይል ራሷን ለማስቻል ለሚደረገው ጥረት ፕሬዚደንት ባራክ ኦባማ ላስጀመሩት ፓወር አፍሪካ መርሃ ግብር የአስራ አራት ቢሊዮን ዶላር ተጨማሪ ድጋፍ እንደምታደርግ ሀገራቸው ፕሬዚደንቱ ከጥቂት ደቂቃዎች በኋላ በሚያደርጉት የዛሬ ስብሰባ የመዝጊያ ንግግራቸው ያውዣሉ ተብሎ እየተጠበቀ ነው። ከዩናይትድ ስቴትስ አፍሪካ መሪዎች ጉባኤ ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ዋሽንግተን። ንጉሱ እኛ እዚህ ስቱዲዮ ስናገር ማይክሮፎኑን ከፍቶ መስመሩን ከፍቶት መስመር መልካም ነው። አድማጮቻችን፣ ሐኪምዎን ይጠይቁ ፕሮግራማችን ደርሷል። አሁን ወደዛ እናልፋለን። ቅድብ በቅንጫቤ ያሰምተናቸዋል ሐኪሙን ይጠይቁ ለምሽቱ በአንድ ወቅታዊ አነጋጋሪ የበሽታ አይነት ምንነት ዙሪያ የተሰናዳ ልዩ ዝግጅት ነው ይዞ የቀረበው። ከዚህ ቀደም የተጀመረውን በሌላ የህመም አይነት ዙሪያ የተያዘውን ትካታይ ፕሮግራም ለዛሬ በያዝ ነው። በዚህ ወቅታዊ ርዕስ ጉዳይ ሳቢያ ሌላ ጊዜ የምተላለፉን ለማሳወቅ እንወዳለኝ ከይቅርታ ጋር። የህመሙ አይነት ኢቦላ ነው የዛሬው ማለት ነው። ሙያዊ ማብራሪያውን የሚሰጡን ደግሞ ዶክተር ሳውድ ሲራጅ በዚህ በዩናይትድ ስቴትስ በምስራቅ ካሮላይና ዩኒቨርሲቲ የተላላፊ በሽታዎች ሕክምና ክፍል ተባባሪ ፕሮፌሰርና የፕሮግራም ዲሬክተር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ አወያይቷቸዋል። የመጀመሪያው ክፍል እነሆ። ዶክተር ዳውድ ሴራጅ ሰሞኑን በምዕራብ አፍሪካ ሀገሮች በስፋት እየታየና በዓለም ዙሪያ እያነጋገረ ያለ በሽታ ነው። ስለዚህ በሽታ ምንነት፣ ስለ ህመሙ መተላለፊያ መንገዶች፣ ሰዎች ሊያደርጓቸው ስለሚችሉ ጥንቃቄዎች አንዳንድ ጥያቄዎች እናነሳለን። በመጀመሪያ አጭር ውይይታችን ይሄ በሽታ ምን እንደሆነ እንመልከት። ዶክተር ዳውድ በቫይረስ የሚመጣው ይሄ በሽታ ምንድን ነው? በራሱ በቀላሉ ሰዎች እንዲረዱት ምን አይነት በሽታ ነው ኢቦላ የሚባለው ይህ በሽታ? አመሰግናለሁ አሉላ ይህን እድል ስለሰጠኸኝ። ኢቦላ ቫይረስ ተላላፊ በሽታ ከሚባሉት ክፍል ውስጥ የሚገባ ሲሆን ብዙ ጊዜ ሙሉ ስሙ ኢቦላ ሄሞራጂክ ፊቨር ነው የሚባለው እና እነዚህ ሄሞራጂክ ፊቨር የሚባሉት በቫይረስ የሚመጡ ህመሞች ሆነው ከነዛ ውስጥ የሚካተት ህመም ነው ኢቦላ ቫይረስ። ሄሞራጂክ ፊቨር የተባሉበት ዋናው ምክንያት ምንድን ነው? በዚህ ክፍል ወይም ግሩፕ ልንለው እንችላለን ውስጥ የተካተቱት ተላላፊ ህመሞች ኢቦላንም ጨምሮ ዋነኛ ምልክታቸው ትኩሳትና የደም መፍሰስ በተጠቃው በሽተኛ ላይ ስለሚታይባቸው ነው። እና እንዳልኩ ተላላፊ በሽታ ነው፣ በቫይረስ ነው የሚመጣው። ከምልክቶቹ ውስጥ ዋነኛዎቹ ትኩሳትና የደም መፍሰስ፣ ወደ እንደ መንሰር ደም ትውከትና ተቅማጥ ላይ ደም መኖር፣ ከውስጥ ደግሞ ወደ ሀንጎልም ሊሆን ይችላል፣ በተለያዩ የውስጥ አካላቶች የሚፈስ ደም መኖሩ ነው። ኢቦላ ቫይረስን ሄሞራጂክ ቪቨር ውስጥ እንዲመደብ ያደረገው መልካም ከተላላፊ በሽታ መፈረጁና ከሰው ወደ ሰው መተላለፉ አደገኛ መሆኑ ነው። አነጋጋሪ ሆነውና ለመሆኑ እንዴት ነው ከአንድ ሰው ወደ ሌላ ሰው የሚተላለፈው? አዎ ኢቦላ ቫይረስ አሁን አንዱ ትልቁ ከተላላፊ ህመሞች ውስጥ ስንፈርጅ ምንድን ነው ዋናው ከሰው ሰው መተላለፍ መቻሉ ነው ትልቁ ነገር። የዚህ በሽታ አንዱ የመተላለፊያ ዋነኛው መንገድ ምንድ ነው? ከሰውነት የሚወጡ ፈሳሾች የምንላቸው ደም ነው ዋነኛው። በደም መነካካት ማለት ነው። ግን ሌሎች ከሰውነት የሚወጡ ፈሳሾች ማለት እንደ እምባ ሊሆን ይችላል፣ ላቦት ሊሆን ይችላል፣ ምራቅ ይጨምራል ምራቅም ሊሆን ይችላል እንዲሁም እነዚህ ከሰውነት የሚወጡ ፈሳሾች ሁሉም ሽንትም ምራቅም ላብም እምባም ዋናኛው ግን ደምና በደም የተነካኩ የህክምና መሳሪያዎች ናቸው ይህንን ህመም ሊያስተላልፉት የሚችሉት እዚህ ላይ ማለት የምንችለው ተላላፊ ህመሞች ስንል በአጠቃላይ በትንፋሽ እና በአየር የሚተላለፉ ህመሞችም አሉ። እንደነ ሳንባ ነቀርሳና ኢንፍሉዌንዛ እንደምታውቀው ይሄኛው ደግነቱ በዛ አይተላለፍም፣ ስለሆነ አንድ ደረጃ ወደ ታች የወረደ ነው ማለት ነው። መንካት አለበት አንድ ሰው እነኚህ ፈሳሾች ወደ ሰውነቱ እንዲገቡ መግባት የሚችሉ ቀዳዳ ማግኘት አለበት። በትክክል ይሄኛው ነው። ዋንኛውን በደንብ ኤንፋሳይዝ አድርገን አጠንክረን መናገር ያለብን አንድ ሰው ታመመ ማለት ቀጥታ ዝም ብሎ ወደሚቀጥለው ከጎን ያለው ወይም ከሱ ጋር ስለበላን ወይ ከሱ ጋር ቁጭ ስላልን ይተላለፋል ማለት አይደለም። እነዚህ ፈሳሾች መነካካት መቻል አለባቸው። የሚያሳስበው ትልቁም ተላላፊነቱ ነው እና እርስዎ እንደገለጹት ደግሞ ያየነው ህመምተኛ ሁሉ ወይም በትንፋሽ እንደማይተላለፈው ሁሉ በእርግጥ ቀደም ብለው የገለጿቸው የሰውነት ፈሳሾች እንዴት አድርገው ወደ ሌላ ሰውነት ሊገቡ ይችላሉ የሚለው በጤናማ ቆዳ ጉዳት ያልደረሰበት ያልተላጠ ያልተከፈተ የሰውነት ክፍል ምናልባትም የማይታይ ቀዳዳም የሚኖር ከሆነ የማይታይ ቁስል፣ በዚህ መልኩ የሚያነሷቸው ነጥቦች ካሉ አዎ ዋናው ችግር ምንድን ነው? ተላላፊ ህመሞች፣ እነዚህ በመነካካት የሚተላለፉ ምንላቸው። ሰውነታችን እስከ ተንቀሳቀስንና በህይወት እስካለን ጊዜ በአይን ሁላ የማይተያዩ ማይክሮ ላሰሬሽንስ ምንላቸው የምንላቸው ወይም በአይን የማይተያዩ ጥቃቅን የተላላጡ ነገሮች በቆዳ ላይ መኖራቸው አይቀርም እና እነዚህ ቫይረሶች ደግሞ በጣም በጣም በጣም ትንሾች ናቸው። አይን አለመታየታቸው ብቻ አይደለም፣ ከዛም በአስር እና በመቶ እጥፍ ያነሱ ህዋሳቶች ስለሆኑ በነዚህ ጥቃቅን ቀዳዳዎች አልፎ ለመግባት ብዙ የሚያስቸግራቸው ነገር አይደለም። ለምሳሌ አሁን ሰው ሲያስታውቅ ከጎኑ ከነበርንና ከተረጨብን ትውከቱ፣ ወይ ደግሞ ተቅማጥ ያለው በሽተኛ ከነበረና ልብሱን አንስተን ወደ አንድ ቦታ ስናንቀሳቀስ የሚኖረው ትናንሽ የመነካካት ነገር በቂ ሊሆን ይችላል። ለዚህም ነው የዚህ በሽታ ዋናው መከላከያ ይሄ በሽተኛ በተጠረጠረበት ቦታ ላይ የሚደረጉ ማንኛውም እንቅስቃሴዎች በሀኪምም ሊሆን ይችላል፣ በቤተሰብም ሊሆን ይችላል፣ በደንብ ኮንታክት ፕሪኮሽን የምንላቸው ወይም ደግሞ ለመነካካት መከላከያ ልብሶ ሪሶርሶች እና የተለያዩ መከላከያዎች አድርጎ መንቀሳቀስ የሚያስፈልገው። ሌላው ደግሞ ወደ ሕክምና ቦታ መውሰድ የታመመ ሰው፣ ምክንያቱ ቤት ውስጥ ይህንን ሁሉ ተቆጣጥሮ ስለማይቻል፣ ሕክምና ቦታ ግን ለዚህ ተብሎ ቦታዎች ስለሚቋቋሙ ይሄ ህመም የታየበት አገር ውስጥ እዛ ውስጥ ለብቻው አድርገው የሚገቡትም ሐኪሞች የታወቁ ናቸው። ቁጥራቸው ብዙ ሰው አይንቀሳቀስም። ልብሱም ስፔሻል አለ። የዓይንም የጸጉርም፣ የጫማም መሸፈኛ ተደርጎ በደንብ እናው ይሄ ነገር ሳይታሰብ ነው የሚደረጉ እንቅስቃሴዎች አሉ። ሰውዬው ለምሳሌ አስታውኮ በእጁ አፉን ጠራርጎ የአልጋውን ብረት ሊይዝ ይችላል። ከዛ በኋላ ከለቀቀ በኋላ ሌላ ሰው መጥተው እሱን ቢይዘው ተገናኘ ማለት ነው። እና ይህንን ሁሉ ማሰብ መቻል አለብን። ዶክተር ዳውድ እንግዲህ አሳሳቢነቱ መተላለፉ ነው ብለን አጽንኦት ሰጥተን በእርግጥ የሚተላለፍባቸውን መንገዶች ከማይተላለፍባቸው መንገዶች ለመለየት ሞክረናል። ከሰው በሰው መተላለፉ እድል የሚኖረውን ያህል የበሽታው ምልክቶች አሻሚነት አላቸውና ቀደም ብሎ የተጠቀሱት የበሽታ ምልክቶች በሌላም መሰል ቀላል በሽታዎች የመታየት እድል ስላላቸው እንዴት ማወቅ ይቻላል? በሕክምና እስኪረጋገጥ ድረስ ከፍተኛ ጥንቃቄ መጠየቁ ያናሳሳቢነት ከፍ ያደርገዋልና በምን መለየት ይቻላል በእርግጥ ኢቦላ መሆኑን? አዎ፣ በትክክል ምንድን ነው። ይሄን ነገር ስንነጋገር ህብረተሰቡ ማወቅና አላስፈላጊ የሆኑ ድንጋጤዎች እንዲያድሩበት አለማድረግ አንዱ ስራችን ነው። ይሄ ኢቦላ ቫይረስ መኖሩን በአንድ አገር ውስጥ እስካልተረጋገጠ ድረስ ይሄ ፍራቻ መኖር የለበት። መጀመሪያ ነገር ምክንያቱ ምልክቶቹ በብዙ ህመሞች እንዳልከው የሚታይ ምልክት ነው። ለዛ ነው ለምሳሌ ሄሞራጂክ ፊቨርስ ተብለው በትልቅ ክፍል ውስጥ የገቡት ትኩሳቱ ብቻ ሳይሆን ኢቭን ደምም የሚያፈሱ ሌሎች ህመሞች ነገር ግን ዋናው ምንድን ነው፣ አንድ አገር ህመሙ መኖሩ ከታወቀና ከተረጋገጠ ከዛ በኋላ ማንኛውም በሽተኛ ትኩሳት የሚሆን ቅርጥማትም፣ የተለያዩ ምልክቶች የተባሉት ሲታይበት፣ ሳያሳንሱ ሳያናንቁ፣ ቤት ውስጥ ከማቆየት ወዲያውኑ ወደ ተመደበው ሆስፒታል ወስዶ ይህንን ማጣራት መቻል ነው የህመሙን ቁጥጥር በጣም የሚረዳው። አድማጮች፣ ሰዓቱ አለቀ እንጂ ውይይቱ አልተቋጨም። ተከታታይ ፕሮግራሞች ይኖረናል። በአነጋጋሪው ኢቦላ ላይ ሌሎች ባለሙያዎችም ይሳተፋሉ። ለዛሬው ግን ዶክተር ዳዊት ስራጅን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከ3 እስከ 4 ሰዓት በ22 እና በ25 ሜትር ባንድ የሚያሰማውን የዛሬ ፕሮግራም እዚህ ላይ አበቃ። በአማርኛ ፕሮግራም ነገ ማታ ከአንድ ሰዓት እስከ አንድ ሰዓት ተኩል ቀደም በሚለው ከዚያም በመደበኛው እንዲህ እንዳሁኑ ከሶስት ሰዓት እስከ አራት ሰዓት በምናቀርባቸው ፕሮግራሞች እንገናኛለን። ቀጣዩ የትግርኛ ፕሮግራም ነው። እኔና ቆንጅታየ ቦታውን ለሚኒያ ለበትረና ለገብረ እንለቃለን። እነሱ መልካም ፕሮግራም፣ እናንተ ደህናደሩ አድማጮች በቮይስ ኦፍ አሜሪካ። Go away.